The Voice of America. የኢትዮጵያ መንግስት የተራዘመውን የስድስተኛ ዓመት የሥራ ዘመኑን ዛሬ ጀምሯል። ፕሬዚደንት ሳህለ ወርቅ ዘውዴ ለህዝብ ተወካዮችና ለፌዴሬሽን ምክር ቤቶች ጥምር ጉባኤ የመክፈቻ ንግግር አድርገዋል። ከመንግሥት ውጪ ማንም የጦር መሳሪያ ይዞ እንዳይንቀሳቀስ እና የሰላም ጠንቅ ያሏቸው መደበኛ ያልሆኑ አደረጃጀቶች እንዳይኖሩ እንደሚደረግ ፕሬዚደንቱ አስታውቀዋል። መሰናዶ፣ አዘጋጅ ዝርዝሩን ይዟል። በርካታ ርዕሰ ጉዳዮችን በዳሰሰው የፕሬዝዳንት ሳህለ ወርቅ ዘውዴ የመክፈቻ ንግግር የተጠናቀቁ አመት እንደ አገር አኩሪ ስኬቶች የተመዘገቡበት፣ በአንጻሩ እንደ ሕዝብ አሳዛኝ የሰዎች ሞትና ማፈናቀል፣ ግጭቶችና የንብረት ውድመት የተከሰተበት ነበር ተብሏል። የጠቅላይ ሚኒስትር አብይ አህመድ የሰላም ጥረትና የኖቤል ሽልማት የኢትዮጵያን ገጽታ ለዓለም በማስተዋወቅ የተጫወተው ሚና ጉልህ ነበር ብለዋል። በንግግራቸው የተጠናቀቁ አመት የአሰራር ችግር የነበረበት የታላቁ ሕዳሴ ግድብ ተስተካክሎ ወደ ስራ የተገባበት፣ ኢትዮጵያ ዲፕሎማሲያዊ ጫናዎችን ተቋቁመ ህልውናዋን እያስከበረችበት እንደነበርም ተወስቷል። በታሪካችን ብዙ ትርጉም የሚኖረውና ሀገራችንን ከኋላ ቀርነት ለማላቀት ትልቅ አቅም የሚፈጥርልን በህዳሴ ግድብ ዙሪያ የነበሩ የአሰራር ችግሮችን በመፍታትና የግድቡን ግንባታ በማፋጠን እንዲሁም በዲፕሎማሲያዊ ረገድ የሀገራችንን ክብርና ጥቅም ለማንም አሳልፈን የማንሰጥ መሆናችንን በማስመስከር የመጀመሪያውን ዙር የውሃ ሙሌት በድል ያጠናቀቅንበት አመት ነበር። ኮሮና የከተማ ኢኮኖሚ የህዝቡን አገራዊ ተቆርቋሪነት ሳይገታው በቦንድ ግዥና ሌሎች ድጋፎች ላደረገው አስተዋጽኦ አድናቆታቸውን ችረዋል። ፕሬዚዳንቷ አመቱ ከቴክኖሎጂ ውስጥ ከቱሪዝም የተሻለ እንቅስቃሴ የተመዘገበበት ለመሆኑ ከቢሮ እስከ ሀገር በሚል የቱሪዝም ዘርፉን የማነቃቀት መርሃ ግብር ላይ የተከናወኑትን ተግባራት አውስተዋል። የመጀመሪያዋ ሳተላይት በስኬት ማምጠቅ መቻሉንም ጠቅሰዋል። በዲሞክራሲ ግንባታ የተሰራውንም አበረታች ብለውታል። ከዲሞክራሲ ግንባታ አንጻር አዲስ የምርጫ አዋጅ በማጽደቅና ምርጫ ቦርድን ነጻና ሁለተኛ በሆነ መንገድ በማደራጀት የሲዳማ የክልልነት ጥያቄ ለማስተናገድ ስኬታማ የሆነ የህዝብ ውሳኔ ምርጫ ማካሄድ የተቻለበት አመት ነበር። ይህም ለመጪው ሀገራዊ ምርጫ በቂ ዝግጅት እየደረገ መሆኑ የሚያሳይ ጥሩ ሀገራዊ ልምድ ነው። ዓለም አቀፍ ወረርሽኝ ኮሮና ሊያስከትል የሚችለውን ጫና ለመከላከል የተሰሩት ተግባራት ውጤታማ እንደነበሩም ጠቁመዋል። ቀድሞ ለመከላከልና ለመዘጋጀት በተሰራው ስራ አፋጣኝ የጤና ተቋማትን የገነባንበት የመከላከያና የማከሚያ ቁሶችን ከራሳችን አልፈን ለሌሎች የአፍሪካ ሀገሮች ያዳረስንበት ህዝቡን ያሳተፈ የመከላከል ስራ በመስራት ከክፉ አደጋ የታገድንበት ዓመት ነበር። በጥቅሉ ያለፈው ዓመት በርካታ ታሪካዊ የሆኑ ድሎችና ስኬቶችን ያስተናገድንበት ዓመት ነበር። በአንጻሩ ከኮቪድ እስከ ፀጥታ ችግር ከምርጫ መራዘም እስካንበጣ ወረርሽኝ ኢትዮጵያኖች የተፈተኑበት ዓመት ሆኖ አልፏል። በመክፈቻ ንግግሩ ላይ እንደተገለጸው ያለፈው ዓመት በርካታ ፈተናዎች የተጋፈጥንበትም ዓመት ነበር። በኮቪድ አስራ ዘጠኝ ዓለም አቀፍ ወረርሽኝ ምክንያት ሀገራችን የተፈተነችበት ትምህርት የተቋረጠበት እንደ ምርጫ ያሉ በከፍተኛ ጉጉት ሲጠበቁ የነበሩ ሀገራዊ ጉዳዮች ማከናወን ያልቻልንበት በተከሰቱ ሀገራዊ ፈተናዎችም የዜጎች ውድ ሕይወት የጠፋበት አካል የጎደለበት ሰዎች ከቀያቸው የተፈናቀሉበትና ንብረት የወደመበት የበረሃ አንበጣ ያመረትነውን ምርት ሳንሰበስብ ወረራ ያካሄደበት አመት ነበር። እነዚህ የገጠሙን ከባድ ፈተናዎች የለውጥ ሂደት ውስጥ ሊያጋጥሙ የሚችሉ ችግሮች ቢሆኑም ሕዝባችን በከፍተኛ ማስተዋልና ጥበብ ከራሱ በላይ የሀገርን ሕልውና በማስቀደም ችግሮችን ለመከላከል እና ለመቋቋም የተከሰቱ ችግሮችም የሀገር ህልውና ላይ የከፋ ጉዳት እንዳያደርሱ በማድረግ ለተጫወተው የማይተካ ሚና ለሕዝቦቻችንና ለሰላም አስከባሪ ኃይሎች ከፍ ያለ ምስጋናዬን ለማቅረብ እና አክብሮቴን ለመግለጽ እወዳለሁ። ፕሬዚዳንቷ በ2013 ዓ ም ትኩረት የሚሰጣቸውን ጉልህ ተግባራትም አስተዋውቀዋል። በስሜትና በጉልበት ተጽዕኖ ስር ወድቆ የነበረው የዲሞክራሲ ምህዳር በሕግና በስርዓት እንዲመራ መንግስት ትኩረት ሰጥቶ ይንቀሳቀሳል ብለዋል። ለህግ የበላይነት መረጋገጥ ተግዳሮት የሆኑ አደረጃጀቶችና የታጠቁ ኃይሎች በመላ ሀገራችን ምንም አይነት ህገ ወጥ ተግባር ላይ እንዳይሰማሩ ለማድረግና ከመንግስት ውጭ ማንኛውም ኢመደበኛ አደረጃጀት ይሁን አስደማቂ ኃይል ትጥቅ ይዞ እንዳይንቀሳቀስ ለማድረግ ከፍተኛ ስራዎች ይሰራሉ። የዜጎች ደህንነት በምንም አይነት ሁኔታ አደጋ ላይ የማይወድቅባትን ሀገር ለመፍጠርና የህገ በላይነት የሚታይና የሚጨበጥ ደረጃ ለማረጋገጥ የተጀመሩ ሰፋፊ ስራዎች ተጠናክሮ ዜጎች በደህንነት ስሜታቸው እንዲጎለብት ለማድረግ በትኩረት ይሰራል። የህግ የበላይነትን ለማስከበር የተጀመሩ ተቋማትን የማደራጀትና የማብቃት ስራዎች ተጠ ተጠናክሮም ይቀጥላል። ፍትሐዊና የህዝብ ይሁንታ የተረጋገጠበት ዓለም አቀፍ መመዘኛዎችን ያሟላ ሀገራዊ ምርጫም እንደሚካሄድ ነው የተናገሩት። በሀገራችን ባለፉት አስርት ዓመታት የተካሄዱት ምርጫዎች ከፉክክር አንጻር ጉልህ ችግር የታየባቸው ናቸው። ከዚህ አንጻር ቀጣዩ ሀገራዊ ምርጫ ይህንን ጉድለት በማረም ከተሳትፎም ከፉክክርም አንፃር የህዝባችንን ዲሞክራሲያዊ ጥማት የሚያረካና ዓለም አቀፍ መመዘኛዎችን የሚያሟላ መሆን አለበት። በዚህም መሰረት ቀጣዩ ሀገራዊ ምርጫ በፓርላማችን የተለያዩ የፖለቲካ ድምጾች የሚሰሙበትና ፓርቲዎች አንፃራዊ ውክልና የሚያገኙበት እንዲሆን ፍትሐዊ የፉክክር ሜዳ መፍጠርና የፖለቲካ ማህደሩን ምቹ ለማድረግ ከፍተኛ ትኩረት ተደርጎ ይሰራል። አመቱ ባለመጠናቀቃቸው የህዝብ ቅሬታ ምንጭ የሆኑ ፕሮጀክቶችን ጨምሮ የታላቁ ህዳሴ ግድብ ህዝባዊ ጠቀሜታውን የሚጀምርበት እንደሚሆን አብራርተዋል። የህዳ ግድብን በሁለት ተርባይን ሀይል እንዲያመነጭና ሁለተኛ ዙር ውሃ ለመያዝ እንዲችል በዚህ ዓመት ወሳኝ ስራ የምንሰራበትና ግድቡን የምናገባድድበት ዓመት ነው። ጠቅላይ ሚኒስትር አብይ አህመድ፣ የየ ምክር ቤቶቹ አባላት፣ አምባሳደሮች፣ ዲፕሎማቶችና ጥሪ የተደረገላቸው እንግዶች በመክፈቻ ፕሮግራሙ ላይ ታድመዋል። የሁለቱም ምክር ቤቶች አምስተኛ ዓመት የሥራ ዘመን አንደኛ መደበኛ የጋራ ስብሰባና አንደኛ ልዩ የጋራ ስብሰባ ቃለ ጉባኤዎች በሙሉ ድምጽ ጸድቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።